ሐዋሳ ከተማ ውስጥ የሽብር ጥቃት ለመፈጸም ተዘጋጅተው ነበር ያሏቸው ተጠርጣሪዎች በቁጥጥር ስር መዋላቸውን የሲዳማ ክልል ሰላምና ጸጥታ ቢሮ አስታውቋል። ግለሰቦቹ የተያዙት ታጥቀዋቸው ነበር ከተባሉ አስራ ስድስት ቦምቦች ጋር መሆኑም ተገልጿል። የኦሮሚያ ሰላምና ጸጥታ ቢሮ ደግሞ ኦነግ ሸኔ ብሎ የጠራው ቡድን ከኦሮሚያ ክልል የጸጥታ ኃይል ጋር ግልጽ ጦርነት መግጠሙን መናገሩና የሞያሌ አገር አቋራጭ መንገድም ተዘግቷል ማለቱ ሐሰት ነው ሲል አስተባብሏል። በሌላ በኩል የሲዳማ የኦሮሚያና የደቡብ ክልል የጸጥታ ቢሮዎች ጋር ከህወሓት ጋር የዓላማ ትብብር በመፍጠር ኢትዮጵያን ለማፍረስ አሲሯል ሲሉ የኮነኑትን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ሸማቂዎችን በጋራ ለመመከት ዛሬ ሐዋሳ ከተማ ውስጥ ባካሄዱት መድረክ መስማማታቸውን አስታውቀዋል። መንግስት በሽብርተኝነት የፈረጃቸው ባለስልጣናቱ ኦነግ ሸኔ የሚሉት ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድንና ህወሓት አብረው ለመንቀሳቀስ መስማማታቸውን ማስታወቃቸው ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዴወስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። ሶስቱ ክልሎች በሐዋሳ ከተማ በወቅታዊ ሀገራዊና ክልላዊ ጉዳዮች የመከሩ ሲሆን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ጢሞቴዎስ የምክክሩን ዓላማ አስረድቷል። የቲፔለፍ ልጅ ኦነግ ሸኔ ሰሞኑ ከህወሓት ጋር ውህደት ፈጽሚያለው፣ የህወሓትን አጀንዳ አስፈጽማለሁ ብሎ በሰጠው ጋዜጣዊ መግለጫ መነሻ ክልሎች በጋራ እየተደራጀን እናያለ ነው። ስንደራጅ በጸጥታ ኃይላችን ከህዝብም ህዝብም ከህዝብ ጋር ጸጥታ መዋቅሩም በተደራጀ አስተላለፍና አካሄድ የተቀናጀ አመራር በመስጠት ይህንን ኃይል በአጭር ጊዜ ለ መደምሰስ የራሳችን ስትራቴጂካዊ የሆኑ ውይይቶችን እያደረግና ያለ ነው ስላሉትም ስምምነት ተናግረዋል። ሶስቱም ኃይል በጋራ በመቆም በአንድነት ይህንን ኃይል ለአንድና ለመጨረሻ ለመደምሰስ እሺ ብሎ እጁን የሰጠ ወደ ህግ ለማቅረብ እጁን ያልሰጠ በመደምሰስ የሚደረጉ ፊልም ያምካለ በጋራ ተፋልመን ለአንደና ለመጨረሻ ኢትዮጵያን ከስጋት ነጻ ለማውጣት ተስማምተናል። በትብብር ወሰድን ባሉትም እርምጃ በርካታ የሸማቂዎቹ አባላት መደምሰሳቸውን ጠቅሰው የህወሓትንም ሆነ የኦነግ ሸኔንም ቡድን አዳክመናል ብሏል። እኛ እያደረግን ያለነው አሁን የትግራይን ወጣቶች የትግራይን እናቶች ከትፔለፍ ነጻ ለማውጣት ነው። ሀይላቸው ተደምስሷል፣ በየቦታ እየተገረፉ ነው። የመከላከያ ሰራዊት አቅማችንን ለማጠናከር ደግሞ ኢትዮጵያውያኖች በጋራ ተባብረን በርካታ ሺዎች የሚቆጠሩ የመከላከያ ሰራዊት እያደራጀና ያለ ነው። በተለየ በተሻለ ብቃት፣ በተሻለ ቴክኖሎጂ፣ በተሻለ መሳሪያ ማለት ነው። ለዚህም ሰሞኑ የተደራጀ ኦፕሬሽን ስራ እየተሰራ ነው ያለው። በተለይ በምስራቅ ጉጂና በምዕራብ ጉጂ በርካታ የኦነግ ሸኔ አባላት ተደምስሷል፣ በርካታ ተማርኳል። በጦርነት መቋቋም ሳይችሉ አሁን ወደ ኬንያ፣ ወደ ቱርካና ሀይቅ አካባቢ እየሸሹ ነው የሚገኙት። በተለይ የተወሰኑ ሀይል በነጭ ሳር ብሔራዊ ፓርክ አካባቢ የመሸጉ አሉ። እነዚህን ሀይሎች ላይ የተደራጀ ኦፕሬሽን ለመስራት የዛሬ ውይይታችንም የዛሬ አላማችንም እነዛንም ጨ ጀምሮ በጋራ ለመመከት ነው። የሽብር ጥቃት ለመፈጸም የተዘጋጁ ከጦር መሳሪያቸው ጋር በቁጥጥር ስር ማዋላቸውን ተናግሯል። በድብቅ ስራቸው የተለያዩ ኃይሎችን በየቦታ እያስገቡ ነው ያሉት። እነዚህን ኃይሎች እየተከታተልን በየወቅቱ እያያዝና ያለ ነው። ጥቃት ለማፍረስ ከህወሓት ተነስቶ መጥቶ እዚህ መሽጎ ሲያደራጁ የነበሩትን በርካታ ከነ አፍራሽ ተልኳቸው ጭምር ወደ ህግ ቁጥጥር ስር ያዋልንበት ሁኔታ ነው ያለው። ባለፈው ሳምንትም የኦነግ ሸኔ አባላት የሆኑ እዚያ አካባቢ በተመረጡ ቦታዎች ላይ ፍንዳታ ለማድረስ ሙከራ ሲያደርጉ ይዘናቸዋል። የተያዙ ቦምቦች አሉ። አራት ቦምቦች አሉ። ከመደበኛ ቦምብ ውጪ የጭስ ቦምቦች አሉ። በድምሩ 16 ናቸው። ሌሎችም በተጨማሪ የጦር መሳሪያዎች አሉ። ከመትረየስ ጀምሮ፣ ከሽጉጦች ጀምሮ ስውር ትጥቆችን በማስታጠቅ ግለሰቦች ላይ ጥቃት በማድረስ ይሄ መንግስት የዜጎች ደህንነት ማስጠበቅ ያልቻለ መንግስት ለማስባል ግለሰቦች ላይም ጭምር ጥቃት ለማድረስ የሚንቀሳቀሱ ኃይሎችን በቁጥጥር ስር አውለናቸዋል። የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ጅብሪል መሀመድ ከኦሮሚያ የመንግስት የጸጥታ ኃይሎች ጋር ጦርነት ጀምሯል በማለት የተናፈሰውን ወሬ አስተባብሏል። ኦነግ ሸኔ ያው የወያኔ የጁንታ አንዱ የኦሮሚያ ውንግ ስለሆነ የኦሮሚያና አጠቃላይ መካከለኛ ኢትዮጵያ ክንፉ ስለሆነ ይሄ ክንፍ አሁን ምን ላይ ነው ያለው ለምለው ነገር እንቅስቃሴው በሰሜን አካባቢ ያለውን የወያኔ ጭንቀትን ለመቀነስ መንቀሳቀስ ጀምረዋል። በእንቅስቃሴው ይፋዊ የሆነ የሰላሳና ምናምን አመት ግንኙነቱንም ግልጽ አድርጎታል። በዚህ መሰረትም በተወሰነ አካባቢ እንቅስቃሴዎች አሉ፣ ግን ይፋዊ የሆነ የሚዋጋበት አቅም የለ፣ ይተኩሳል፣ ይጠፋል። ኦነግ ሸኔ ሰሞኑን ከፍቷል የተባለውን ጥቃት ተከትሎ የሞያሌን አገር አቋራጭ መንገድ ተዘግቷል መባሉልም ከአሉ ባልታ የማይዘል ነው ብሏል። በተለያዩ ወቅት የሽምቅ ባህሪው ወይም የሸማቂው ሀይል አጋጣሚዎችን ይጠብቅና የሆነ ነገር ድርጊት ይፈጽማል ጠፍቶ ይሄዳል። ከዚህ የተለየ በዚህ መስመር በደቡብ ኢትዮጵያ በኩል ያለው መስመር መንገድ ተዘግቶ እንዲሆኗል የሚለው ነገር እስካሁን ድረስ የተዘጋ መንገድ የለም። ይመጣል መንገድ ላይ ይቆማል፣ ወይም በመኪና ዘግቶ ከዛ በኋላ ሊጠፋ ይችላል፣ ወይም የሚሄደው መኪና ላይ ተኩሰው ጠፍቶ ሊሄድ ይችላል። በዚህ መሀል ምን ይሆናል? ሰው መሄድ ያቋርጣል። ምክንያቱም ቀጥሎ ያለው ጸጥታ ኃይሉ ገብቶ ሙሉ በሙሉ ሰላማዊ መሆኑ እስኪያረጋግጥ ድረስ በዚህ በዚህ ምክንያት የሚቋረጥ ነገር ካልሆነ በስተቀር የኦነግ ሸኔ የመዝጋት አቅም የለውም፣ ልዘጋም አይችልም። የድብቅ ጥቃቶቹ ምንድነ ሁለት ኃይሎች ናቸው ሁን የተጣመሩት ሸኔ የሚያደርገው እንቅስቃሴ አለ። ወያኔ ለ40 ለ50 ዓመታት ሲያደራጅ የነበረው ከትጥቅ ትግሉ ጀምሮ ሲያደራጃቸው፣ በመላ ኢትዮጵያ ሲያደራጃቸው የነበረ ከዚያም ከመንግስት መዋቅር ጋር ያልቀለቀላቸው በየቦታ የሚንቀሳቀሱ ኃይሎች አሉ። እነዚህ ድምር ሽብር መፍጠር ህዝቡ ስነ ልቦናዊ ጦርነት ለመክፈት ና አጠቃላይ በሀገሪቷ ውስጥ መንግስት ተዳክሟል የሚለውን ስሜት ለማስተላለፍ ና መልእክት ለማስተላለፍ ና ህዝብን ለማሸበር እንደዚህ አይነት እንትኖች ይኖራሉ። በሽፍታ መልክ ተንቀሳቅሶ ጥቃት የሚሰነዝር ይኖራል። እሱ ምንድን ነው? ህዝብ መደራጀት አለበት። የጸጥታ ኃይል ና ህዝብ ተዋህዶ በየአካባቢው የሚኖረውን ጥቃት፣ የጸጥታ ችግር ሊሆን የሚችለውን ኃይል የማስወገድ ስራ መሰራት ስላለበት በዛ አካባቢ በትኩረት መስራት እንዳለብን ነው እየተደረገ ያለው። ከደቡብ ክልል ወላይታ ዞን በውይይቱ መድረክ ላይ የተሳተፉት አቶ ሰይፍ ሁለታ በሰጡት አስተያየት እንዲህ ብለዋል። ተቀጥሮም ይሁኑ ሳይቀጠሩም ሳያውቁም ይሁኑ ጦርነትን እንደ ሙዚቃ ይቁጠሩ። ጦርነት የኢኮኖሚ ጉዳትን እንደሚያስከትል፣ የሰውን ልጅ ህይወት የሚቀጥፍ፣ ወደ ኋላ የሚወሰደን፣ ኑሯችን የሚያበላሽ፣ በዓለም ታሪክ የኢትዮጵያን ገጽታ የሚያበላሽ መሆኑን የዘነጉ ግለሰቦች እኔ ከሞትኩኝ ሰርዶ አይብቀል የሚሉት ልክ ጦርነቱን እንደ ሙዚቃ ጋብዞ ወደ አካባቢያችን ይምጣ ይምሉታል አሉ። ላለፈው 27 ዓመታት አላየንም ወይ? ኢትዮጵያ በልጽጋ ነው የቆየችው ወይስ ደምታ ነው የቆየችው? የኢትዮጵያ ታሪክ ለምን የጦርነት ታሪክ ይሆናል? መቆም የለበትም ወይ? በዚህ ትውልድ መቆም የለበትም ወይ? ያ ታሪክ መታደስ የለበትም ወይ? ሰላማዊ መሆን የለበትም ወይ? አገራችን መንግሥት በሽብርተኝነት የፈረጀው ባለስልጣናቱ ደግሞ ኦነግሸን የሚሉት እራሱን የኦሮሞ ነጻነት ሰራዊት የሚለው ቡድንና ሕወሓት አብሮ ለመንቀሳቀስ መስማማታቸውን ማስታወቃቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳም